መንግስትና ሌሎች አጋሮች ለሰብአዊ እርዳታና ለምግብ ዋስትና ፕሮግራሞች የሚያደርጉትን ድጋፍ ማሳደግ እንዳለባቸው የዩናይትድ ስቴትስ የዓለም አቀፍ የልማት ተራድኦ ድርጅት የዩኤስኤአይዲ አስተዳዳሪ ያሳሰቡ አምባሳደር ማርክ ግሪን ይህን ያሳሰቡት የኢትዮጵያን ጉብኝት አጠናቀው ወደ ሀገራቸው ከመመለሳቸው በፊት ለጋዜጠኞች በሰጡት መግለጫ ነው። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። አዲሱን ኃላፊነት ከያዙ የመጀመሪያ ለሆነ ጉብኝት ወደ ኢትዮጵያ የመጡት የዩኤስአይዲ አስተዳዳሪ ማርክ ግሪን ጉብኝታቸውን ያጠናቀቁት ለጋዜጠኞች መግለጫ በመስጠት ነው። በጥያቄና መልስ ከተነሱት ነጥቦች አንዱም በድርቅ ለተጎዱ ወገኖች የሚደረግ እርዳታና ዜጎች የምግብ ዋስትናቸውን እንዲያረጋግጡ ለማስቻል የሚደረገው እንቅስቃሴ ነው። ሌሎች አጋሮች የበለጠ ገንዘብ እንዲመድቡ ጥሪ ሲያቀርቡ የእስካሁኑ በቂ አይደለም ማለትዎት ነው ወይ? የሚለው ከቀረቡላቸው ጥያቄዎች አንዱ ነው። ተከታዩን መልሰዋል። To decide based upon its own policies, priorities, and values, what is enough. የበለጠ እንዲያደርጉ ነው እየጠየቅን ያለ ነው። እያንዳንዱ ሀገር ከፖሊሲው ቅድሚያ ከሚሰጣቸው ነገሮችና ከእሴቶቹ በመነሳት በቂ የሚሆነው ምን ያህል እንደሆነ መወሰን ይኖርበታል። ነገር ግን አጋሮቻችን እንዲረዱና የበለጠ እንዲያደርጉ እየጠየቅን ነው፤ ምክንያቱም የእርዳታ ፍላጎቱ ከፍተኛ ነው። የድርሻችንን እያደረግን እነዚህን ጥሪዎች ማድረጋችንን እንቀጥላለን፣ የድርሻችንን ማድረጋችንንም እንቀጥላለን ነው ያሉት። ዩናይትድ ስቴትስ ዋነኛዋ የኢትዮጵያ የሰብአዊ እርዳታ ለጋሽ ሀገር ናት። አስተዳዳሪው ማርክ ግሪን ሰሞኑን በአዲስ አበባ ይፋ ያደረጉትን ጨምሮ በዚህ ዓመት ለተከሰተው ድርቅ ብቻ እንኳን ከ450 ሚሊዮን ዶላር በላይ ድጋፍ አድርጋለች። ይህም ሆኖ ግን መንግሥት ጥረቱን እንዲያሰፋ፣ ሌሎች አጋር መንግስታትም የበለጠ ገንዘብ እንዲያወጡ ነው አምባሳደር ግሪን እየጠየቁ ያሉት። ለአምባሳደር ግሪን ከቀረቡት ጥያቄዎች አንዱ የቻይናንና የዩናይትድ ስቴትስን ድጋፍ የሚያነጻጽር ነው። ቻይናዎች በመሰረተ ልማት ግንባታና በመሳሰሉ ዘርፎች ሲሳተፉ ዩናይትድ ስቴትስ የዜጎችን ድርቅ የመቋቋም አቅም ለመገንባትና ሰብዓዊ ድጋፍ ለማድረግ እየሰራች መሆኑን በማነጻጸር የቀረበ ጥያቄ ነው። ተከታዩ መልሰዋል። ቻይናዊ don't recall seeing any በኢትዮጵያ ሶማሌ ክልል የሚካሄደውን የምግብ ስርጭትና ድጋፍ ተዘዋወሬ ስመለከት ለረሃብ ለተጋለጡ ሰዎች በሚታደለው ምግብ ላይ የቻይናን አርማ ለማግኘት ሞክር ያለው ነገር ግን ማየቴን አላስታውስም። እናም አሜሪካ ከሰብዓዊ ድጋፍ አንጻር ማንም ሀገር የማያደርገውን ድጋፍ የምታደርግ አዛኝ ሀገር ናት። ያንን ማድረጋችንን እንቀጥላለን። secondly uh, the and development assistance is such that we build country capacity and we leave something behind. በሁለተኛ ደረጃ ደግሞ የአሜሪካ የልማትና የልማት እርዳታ ሞዴል የአገር አቅም መገንባትና ቀጣይ የሆነ ነገር ትቶ መሄድ ነው። ስለዚህ ፕሮግራሞቻችን ሲጠናቀቁ ከገበያ ጋር መስራት የሚያውቁ የራሳቸውን ፈተናዎች ማለፍ የሚችሉ ኢትዮጵያውያንን ትተን እንሄዳለን። አገራት ራሳቸውን የሚያስተዳድሩበትና የሚመሩበትን አቅም መገንባቱ ላይ እናግዛለን። ምክንያቱም ያ መደረግ ያለበት ትክክለኛው ነገር እንደሆነ እናምናለን። በዚያ ዘርፍ እኛ የምንሰራውን የሚሰራ ማንም የዓለም ሀገር የለም። ቻይና በሰብዓዊ እርዳታ በኩል መስራት ከፈለገች የተወሰነም ሰርተዋል። የበለጠ እንዲሰሩ እንጋብዛቸዋለን። ለእርዳታ ያለው ፍላጎት ትልቅ ነው። የበለጡ ሰዎች እንዲሳተፉ የሚያስችል ከፍተኛ ክፍተት አለ። ቻይና ግድብ ለመስራት ካገዘች ጥሩ ነገር ነው። የእኛ ኢንቨስትመንትና የእኛ የልማት ሞዴል የምንሰራባቸውን አገሮች ህዝብ ህይወትና የኢኮኖሚ እድል እንዴት እንደሚያሰፋ በጣም እተማመናለሁ ነው ያሉት። በፕሬዝዳንት ዶናልድ ትራምፕ የአስተዳደር ዘመን የተሾሙት የዩኤስአይዲ የመጀመሪያው አስተዳዳሪ ማርክ ግሪን የኢትዮጵያ ጉብኝታቸውን አጠናቀው የተመለሱት ባለፈው አርብ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።